ድምፃችን ለነጻነታችንና ለሉዓላዊነታችን በሚል መሪ ቃል በአዲስ አበባ ሰላማዊ ሰልፍ ተካሂዷል። በሀገር የውስጥ ጉዳይ የውጭ ጣልቃ ገብነት የሀገር ሉዓላዊነትን መዳፈር ነው ሲሉ በስነ ስርዓቱ ላይ የተገኙት የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አዳነች አቤቤ ተናግረዋል። አንዳንድ ተሳታፊዎች ለአሜሪካ ድምፅ እንደገለጹትም የሰላማዊ ሰልፉ ዓላማ የውጭ ኃይሎችን ጣልቃ ገብነትና ተጽዕኖ ማ ገዝ እንደሆነ ገልጸዋል። የአዲስ አበባ ዘጋቢያችን ፀሐይ ዳምጠው ተጨማሪ ዘገባ ታስደምጠናለች። በአዲስ አበባ ስታዲየም በተካሄደው ሰልፍ ላይ ኢትዮጵያ ሞግዚት አትፈልግም፣ የአሜሪካ መንግስት በኢትዮጵያ ላይ የያዘውን የተሳሳተ አቋም በድጋሚ እንዲያጤነው እንጠይቃለን፣ ግድቡ የኔ ነው የሚሉና ሌሎችም መልእክቶች በወጣቶች ተላልፈዋል። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ የኢትዮጵያ ብሔራዊ ጥቅምን ለመጉዳት በውስጥም ሆነ በውጭም ሀይሎች ጥረት እየተደረገ ነው፣ ነገር ግን መብታችንን አሳልፈን አንሰጥም ሲሉ ተናግረዋል። የኢትዮጵያ የውስጥ ሰላም የማስጠበቅ ዋነኛ ኃላፊነት የህዝቦቿና የመንግስቷ መሆኑ ግልጽ ነው። አሸባሪ ህወሓት ቡድን በሀገራችን ክብርና ኩራት በሆነ የመከላከያ ሰራዊታችን ላይ አቅዶና አስቦ አሰቃቂ ጥቃት የፈጸመ ሲሆን በማካሄድራ በንጹሐን ዜጎች ላይ ጭፍጨፋ ከማድረጉም በላይ በተለያዩ ሰዎችን አካባቢዎች ግጭትና እልቂት እንዲካሄድ መሬቷ ላይ ሆኖ ተንቀሳቅሷል፣ ፈጽሟል፣ አስፈጽሟል። ይህ ኃይል ከጥፋቱ እንዲታቀም መንግስት ያካሄደው ህግን የማስከበር ዘመቻ ውጤታማ ብቻ ሳይሆን ፍትሃዊም ነው። ይህንን በሽብርተኝነት ላይ የተሰማራን ኃይል እጅ መቁረጥ ዓለም አቀፋዊ ድጋፍ የሚሰጠው እንጂ በምንም መመዘኛ የሚነቀፍና የሚወገዝ ሊሆን አይችልም። ነገር ግን አሜሪካና አጋሮቿ የዚህ ኃይል የጥፋት ጉዞና ተግባር በቅጡ ሳይረዱ በውስጣዊ ጉዳያችን ጭምር በመግባት የሚያስቀምጡት ቅድመ ሁኔታና የጉዞ ማዕቀፍ በፍጹም ተቀባይነት የሌለው ብቻ ሳይሆን ቆም ብለው በማስተዋል ሊያርሙትና ሊያስተካክሉት የሚገባ ጉዳይ ነው። ከዚህ የዘለለ ጣልቃ ገብነት ሉዓላዊነትን መዳፈሩ መሆኑን ሊታወቅ ይገባል። ምክትል ከንቲባው አክለው ጠላቶቻችን፣ ከደህንነት የመውጣት ጉዞአችንን ለማደናቀፍ ከተቻለም ለማስቆም እየሰሩ ይገኛሉ ሲሉም ገልጿል። የሀገራችን እና የከተማችን ወጣቶች የማሊያ ህልማችን እንዲጨለግፍ የውጭ ታሪካዊ ጠላቶቻችን ከውስጥ ባንዳዎች ጋር በመቀናጀት ከድህነት የመውጣት ጉዞዎችንን ለማደናቀፍ ከተቻላቸውም ለማስቆም ህዝባችንን ለረሃብ ለመዳረግ ሌት ተቀን ሲታትሩ ይገኛሉ። በተለይም በራሳችን ገንዘብና ጉልበት የምንገነባው ታላቁ የሕዳሴ ግድባችን ሁለተኛ ዙር ሙሌት ተጠናቆ ለህዝባችን ራትና መብራት እንዳይሆን ያልፈለቀሉት ድንጋይ የለም፣ ያልሸረቡትም ምሽፌራ የለም። እኛ ግን ምንም እንኳን አብዛኛ የውሃ ድርሻ የእኛ ቢሆንም በፍታዊነት እንጂ ሌሎቹን ጎድቶ የመጠቀም ሀሳብ እንደሌለን ራሳቸው ከሳሶቻችንም ያውቁታል። በመሆኑ ዛሬም ሆነ ወደፊትም አባይም በፍታዊነት የመጠቀም መብታችን በፍጹም ሌሎችን እንዲጎዳ አንፈልግም። የመጠቀም መብታችንን ከማረጋገጥ ወደ ኋላ አንልም። የአሜሪካ ድምፅ ያነጋገራቸውም አንዳንድ ተሳታፊዎችም የውጭ የጣልቃ ገብነትና የአሜሪካ መንግስት በኢትዮጵያ ባለስልጣናት ላይ የጣለውን የቪዛ እገዳን ለመቃወም እንደወጡ ነው የተናገሩት። አቶ መሐመድ እብራሂም ከተሳታፊዎቹ መካከል ናቸው። ያ የምናወግዘው የእኛ ጉዳይ ከኛ አልፈን ለሌላ የምንጠፍ ህዝቦች ስለሆን ስለዚህ ነጮች እኛን ጓዳ እነሱ ሊያቁልን ስለማይገባ ከልጆች ህጉን ልሰልፍ ነመጣዎች እኔን ደግሞ ከቀድሞ የጦር አባቶች ውጋዴን ካራማራ ባንድራ ካቆሙ አባት አንዱ ነኝ። የሰባ ዓመት ጀምሬ የሰላም አባት ነኝ። ከዛን ጀምሮ አገራችን የሰው ሀገር አንነካም። ሰው ነፍቶን አናውቅም ሰው ጓዳ ገብተን ባናቀም ከጓዳችን አላለፍንም። ይልቅ ሌላ የሌላ ጓዳችን የሌላ መጠለያ እናደርጋለን። እኛ የሰው ጓዳ አንነካም። አሁን ስለዚህ ነጮቹ በእኛ ላይ ያልሆነ ውዥንብር የማረጉትን እንዲታቀቡ ነው። ወይዘሪት ብስራት አለሙም ወደ ሰልፉ ለምን አላማ እንደመጣች ተናግራለች። ዛሬ የተገኘሁት ድምፃችንን ለማሰማት ነው። እኛ ኢትዮጵያውያን የማንንም ጣልቃ ገብነት አንፈልግም። አሜሪካ ኢትዮጵያ ላይ የጣለችውን ማዕቀብ ለመቃወም ነው። የሌላን ጣልቃ ገብነት አንፈልግም። እንደገና ደግሞ ግድቡ የኛ ነው። በእርዳታ ሲሆን በራሳችን ገንዘብ ነው ግድባችንን እየገደብን ያለ ነው። ውጤቱ ደግሞ ጥሩ የሚሆን ይመስለኛል። የዓለም መንግስታት ይህን ነገር የሚሰሙት ይመስለኛል። በአዲስ አበባ ስታዲየም ድምጻችን ለነጻነታችንና ለሉዓላዊነታችን በሚል መሪ ቃል በተካሄደው ሰልፍ ላይ በሺዎች የሚቆጠሩ ወጣቶች ተሳትፏል። ተመሳሳይ ሰልፎች በሌሎች የአገሪቱ ከተሞችም ተካሂዷል። በሌላ በኩል አሜሪካ ባለፈው ሳምንት በኢትዮጵያና በኤርትራ ባለስልጣናት እንዲሁም በጦር አመራሮች ላይ ከጣለችው የጉዞ እገዳ በተጨማሪ የምጣኔ ሀብትና ለኢትዮጵያ የምታደርገውን የጸጥታ ድጋፍ ልታቆም እንደምትችል ገልጻለች። ይህም የሆነው ትግራይ ውስጥ በተደረገው ጦርነት ለደረሰው የሰብአዊ ቀውስ አፋጣኝ መፍትሄ ባለመሰጠት መሆኑ ነው የተገለጸው። ኢትዮጵያ አሁንም ለችግሩ እልባት የማትሰራ ከሆነ እስከ ውጭ ምንዛሬ፣ ማንቀሳቀስ እገዳና ሌሎች ማዕቀቦች ልጣሉባት እንደሚችሉ የአፍሪካ ጉዳዮች ምክትል ኃላፊ ሮበርት ጎዴክ ባለፈው ሳምንት ገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ